የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 ና፣ 25 ሜትር ባንዶች በየቀኑ ከሚ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመር። የኢትዮጵያ ቲያትር ዛሬ፣ እውቁ አንጋፋ ተዋናይና አዘጋጅ ደበበሸቱና ሌሎች እውቅ ተዋናዮች የአዲስ አበባዎች፣ ሽመልስ አበራ፣ በዚያ ሰሞን ከአውስትሬሊያ መጥቶ የነበረው ተስፋዬ ገብረሃና ናቸው። ለቲያትር የሚጠበቡ የመድረክ ሰዎች ብቻ ሳይሆን ቲያትር ግድ ለሚላቸው ለጥበቡ በሚሸነፉ የጥበቡ አድናቂዎች፣ እናም ምናልባት በቀጥታ ለቲያትር ግድ በሌላቸው ጭምር መነሳት ያለባቸው ጥያቄዎች ናቸው። ቲያትር ከሚታይበት መድረክ ያለፈ ለማህበረሰብ እድገትና ልዕልና የሚኖረው ፋይዳ ማንንም ግድ ሊል ይገባል። ሁለት ሳምንት ያልሞላ ጊዜ ለቀረው አዲስ ዓመት የዋዜማው ዋዜማ ቅንብር ከአዲስ አበባ አድማጮችን የሚያሳትፍ አዲስ መድረክ የሳምንቱን ምርጥ ግጥምና ተወዳጅ ስልቶች አካተን ለ60 ደቂቃዎች በረራ ከዛሬ እሁድ ነሐሴ 24 2007 ዓ ም የራዲዮ መጽሔት ዝግጅታችን ጋር መኮብኮብ ይዘናል። ጤናስጠለን ክብራትና ክብራን አድማጮች መሆኑን እንደምን አመሻችሁ፣ እንደምንሰነበታችሁ ከቴክኒክ አቀናባሪያችን ቴሌላይንበት ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደነን። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እንመለሳለን፣ እንዳትሄዱ። ጤና ይስጥልን፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። በእኔ በኩል ደግሞ እነሆ የሰዓቱ የዓለም ዜና። ዜናውን የማሰማችው ሶሎሞን አባተነኝ። የቴክኒክ መሐንዲሷ ቲያን ዋንግ በስቱዲዮ መሳሪያዎች ላይ ትገኛለች። ኢራን ኒውክሌር የጦር መሳሪያ እንዳትሠራ ለማገድ በሚል በቅርቡ የተፈረመውን ስምምነት እንደሚደግፉ አንድ ተጨማሪ የዩናይትድ ስቴትስ ኮንግረስ የሕግ መወሰኛ ምክር ቤት እንደራሴ አስታወቁ። የድጋፍ አቋማቸውን በይፋ ሲገልጹ 31ኛ የሆኑት ዲሞክራቱ የኦሬገን ግዛት እንደራሴ ጄፍ መርክሌ የፊታችን መስከረም የስምምነቱ ሰነድ ለምክር ቤቱ ድምፅ ሲቀርብ ፕሬዝደንት ባራክ ኦባማን የፕሬዚደንት ባራክ ኦባማን አቋም ወደ ድል የሚያቀርበውን ድጋፋቸውን እንደሚሰጡ ዛሬ ተናግረ ተናግረዋል። በዩናይትድ ስቴትስ፣ በሩሲያ፣ በእንግሊዝ፣ በፈረንሳይ፣ በቻይና እና በጀርመን እንዲሁም በሌላ ወገን በኢራን ተደራዳሪነት ባለፈው ሐምሌ በተደረሰው ስምምነት መሰረት ኢራን ኒውክሌር የጦር መሳሪያ እንዳትሰራ ለማድረግ ሙሉ ዓለም አቀፍ ፍተሻዎች የሚደረጉባት ሲሆን በለውጡ ደግሞ ከኒውክሌር መርሃ ግብሯ ጋር ተያይዞ ተጥለውባት የቆዩ ማዕቀቦች ሁሉ ይነሱላታል። እስካሁን ለስምምነቱ አንድም የሪፐብሊካን ፓርቲው አባል የሆነ እንደራሴ ድጋፍ ያልሰጠ ሲሆን በፕሬዚደንቱ ተቀናቃኝ ሪፐብሊካኖች አብዛሃ ድምፅ የተያዘው የሀገሪቱ የተወካዮች ምክር ቤት መቀመጫ መስከረም መጀመሪያ አካባቢ በሚሰጠው ድምፅ ስምምነቱን ውድቅ ሳያደርገው አይቀርም ተብሎ ታስቧል። እስካሁን ሁለት ዴሞክራት ሴናተሮች ስምምነቱን እንደሚቃወሙ በይፋ አሳውቀዋል። ፕሬዚደንቱ ማንኛውንም የምክር ቤቶቹን የተቃወመ ውሳኔ በፕሬዚደንታዊ ውድቅ የማድረግ ስልጣናቸው ጥለው ስምምነቱን እንደሚያጸድቁ ዝተዋል። ይሁን እንጂ ፕሬዚደንቱ ይህንን ስልጣናቸውን ተግባራዊ ማድረግ እንዲችሉ የተቃውሞው ድምፅ በሁለቱም ምክር ቤቶች ውስጥ ከሁለት ሶስተኛ ያነሰ እንዲሆን ሕግ ያዛል። ፕሬዚደንቱ ከሴኔቱ እንደራሴዎች ከአሁን በኋላ ላለው ጊዜ የሶስቱን ድምፅ ማግኘት ያንን ድምፅን የመጣል ስልጣናቸውን እንዲጠቀሙ ለማድረግ በቂያቸው ነው። ስምምነቱን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አጥብቀው እየተቃወሙትና ከደጋፊዎቻቸው የአሜሪካ ፖለቲከኞች ጋር በመሆን ውድቅ ለማስደረግ ዘመቻ ላይ ይገኛሉ። አውሮፓ ውስጥ እጅግ እየተባባሰ ለመጣው የፍልሰት ቀውስ በመጪዎቹ ሁለት ሳምንታት ውስጥ የአውሮፓ ህብረት የሀገር ውስጥና የፍትህ ሚኒስትሮች ተሰብስበው መፍትሄ እንዲፈልጉ የእንግሊዝ የፈረንሳይና የጀርመን የአገር ግዛት ሚኒስትሮች አሳሰቡ። ሚኒስትሮቹ ዛሬ ባወጡት መግለጫ እያሻቀብ የመጣውን የፍልሰት ችግር ለመጋፈጥ የሚያስችሉ ተጨባጭ እርምጃዎች እንዲወሰዱ ጠይቀዋል። በየቀኑ ሦስት ሺህ ሰው ከግሪክ ድንበሯን እያቋረጠ የሚገባባት መቄዶንያ በያዝነው ወር መጀመሪያ አካባቢ የአስቸኳይ ጊዜ ሁኔታ አውጃለች። ዛሬ ብቻ ወደ ምዕራብ አውሮፓ ሀገሮች ለመዝለቅ ወደሚያስችላቸው ሰርቢያ ለማቋረጥ የተዘጋጁ አምስት መቶ ፍልሰተኞች ጌቭጌሊያ ከሚባል የደቡብ መቄዶንያ ከተማ በባቡር ተሳፍረው መነሳታቸውን ባለስልጣናቱ አስታውቀዋል። በአልጀዚራ ጋዜጠኞች ላይ የግብፅ ፍርድ ቤት ትናንት ያሳለፈው ፍርድ በፖለቲካ ምክንያት የተደረገው ነው ሲል አውስትራሊያዊው ጋዜጠኛ ፒተር ግሬስት ዛሬ ፍርዱን አወገዘም። የሀገሪቱ ፕሬዚዳንት አብዱልፋታህ ኤልሲሲ ያንን የፍትህ መጓደል እንዲያስተካክሉ አሁን እድሉ በእጃቸው ነው ሲል ከተከሳሾቹ አንዱ የሆነው ግሬስት ተናግሯል። ፕሬዚደንቱ ፍርዱን ውድቅ አድርገው ጋዜጠኞቹን በነፃን እንዲያሰናብቱም ግሬስት ጠይቋል። አውስትራሊያዊው ግሬስት፣ ካናዳዊው ሞሐመድ ፋህሚ እና ግብፃዊው ባህር ሙሐመድ ለታገደው ሙስሊም ወንድማማችነት ፓርቲ ድጋፍ ሰጥታችኋል የሚል ክስ ተመስርቶባቸው ግሬስት ከሀገር እንዲወጣ ሲደረግ፣ ሁለቱ ግን በዋስ እስከ ትናንት ከእስር ተለቀው ቆይተዋል። ችሎቱ በትናንት ውሳኔው ሶስቱንም በተከሰሱበት ወንጀል ጥፋተኞች ናቸው ብሎ ከበየነ በኋላ በእያንዳንዳቸው ላይ የሶስት ዓመት እስራት ፈርዶባቸዋል። መሐመድ ፋህሚና ባህር መሐመድም ወደ ወህኒ ተወስደዋል። ፍርዱን ተከትሎ መግለጫ ያወጣው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ውሳኔው በብርቱ ያሳሰበው መሆኑን ገልጾ ግብፅ ጉዳዩን እንደገና ለመመልከት መውሰድ የሚቻሉ እርምጃዎችን ሁሉ እንድትወስድ ጠይቋል። በሽብር ፈጠራና ሌሎችም ጉዳዮች ላይ ለመምከር ወደ ፓኪስታን የተጓዙት የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ሱዛን ራይስ ከሀገሪቱ ጠቅላይ ሚኒስትርና ሌሎችም ከፍተኛ ባለስልጣናት ጋር ዛሬ ተገናኝተው ተወያይተዋል። ውይይታቸው ከፓኪስታን ምድር በሚነሱ የሽብር ጥቃቶች ላይ እንደሚያተኩር ታውቋል። ራይስ ከጠቅላይ ሚኒስትር ናዋዝ ሸሪፍ ጋር ከመገናኘታቸው በፊት የውይይቱ ይዘት ምን እንደሚሆን እንደማያውቁ የጠቅላይ ሚኒስትሩ ጽህፈት ቤት ሰዎች ተናግረው ነበር። አፍጋኒስታን ውስጥ ጦርነት በርትቶባት በሰነበተችው ሄልማንድ የመንግሥቱን አስተዳደር መልሰው ማቆማቸውን ባለሥልጣናቱ ዛሬ አስታወቁ ክቡራትና ክቡራን ለዜና የተያዘው ሰዓት አበቃ ከቀሪ ዝግጅቶች ጋር ከአዲሱና ከአሉላ ጋር እስከ ምሽቱ አራት ሰዓት እንድትቆዩ ልመልሳችሁ በማጠቃለያ እንገናኛለን ጤና ይስጥልኝ መልካም ቆይታ ሶስት የሚያሻሙ ግጥሞች በአንዴ ከእጃችን ገቡ። በገጣሚ የራዲዮ መጽሔት ታዳሚዎች ተሳትፎ መድመቅ እንደ ተደሰትን ለተሳታፊዎቻችን ባለን አክብሮት ብቻ ሳይሆን፣ በእርግጥም ለፕሮግራሙ የሚመጥኑ ግሩም ግጥሞች ነበሩና በሥነ ግጥም ለዛቸው ጭምር የቱን እናስቀድም ከሚለው ጥያቄ ላይ አይደረስም። ለቃላት አጠቃቀማችን አድናቆታቸውን የገለጡልንን አስቴር የተባሉ አድማጫችንን ያፈረስኩት ጎጆ በሚል ርዕስ መቅደስ ጀንብሮ የገጠመችውንና በ982 ዓ ም የኢትዮጵያ ባህልና ስፖርት ሚኒስቴር ባዘጋጀው የሥነ ጽሑፍ ውድድር ያሸነፈ ግጥም አደረሱ ነው። የፈረንሳዊ የራዲዮ መጽሔት ቤተኛችን አስራዳው ጤፍ እንኳ በአቅሟ በተመሳሳይ ከእጃችን ገባች፣ ከሁለት የራዲዮ መጽሔቶች በፊት መሆኑ ነው። ሁለቱንም በየተራ እንዳስተናገርን ሁሉ የቤልጅየም ብራስልሱ ያሬድ በላይነህ ቴዎድሮስ ሞኝ ነው የተሰኘች ምፀታዊ ለዛ የተላበሰ የሥነ ግጥም ደግሞ ተራዋ ደረሰ ዛሬ። ቴዎድሮስ ሞኝ ነው የእውቀት ወላፈን ጥበብ ያልጎበኘው በእውነት ሳስበው ቴዎድሮስ ሞኝ ነው። ቤተ መንግሥት ሞልቶ ጠጁ እየፈሰሰ ፍሪዳውን ጥሎ ጮማ እየቈረሰ መኖርም ቢብሎት ጥይት የጐረሰ ከፈረንጅ ጋር ሲታገል የኖረ ቴዎድሮስ በእውነት ኋላ ቀር ነበር። እጅ አልሰጥም ብሎ ጥይት ከሚጠጣ አውቋት ቢሆን ኖሮ የኑሮን ቈረጣ ወዲያው ልቆ ጥሎ ትግል ይሉት ጣጣ አገር ይሉት ነገር ከህሊናው አጥቦ ከሸገር ጀምሮ እጁን አውለብልቦ ሀገር ሳያስደፍር ሄዶ በአገራቸው እንኩ ያዙኝ ብሎ እጁን በሰጣቸው ምን ያደርጋል ታዲያ፣ ግትር ነው አመሉ ያ መራር ሐሞቱ የወንድነት ሽሉ እንደ ሳሎን ውሻ ጭራን እየቆሉ ከነጭ ባያኖረው ጠጁን እርግፍ አርጎ ጠጣና አርፈው ጥይቱን እንደርጎ ቴዎድሮስ ሞኝ ነው። የብራስልሱ የራዲዮ መጽሔት ታዳሚ ያሬድ በላይነህን እናመሰግናለን። አድማጮች የምትከታተሉት የእሁድ ራዲዮ መጽሔት መዝናኛ ዝግጅታችንን ነው። በውብ ተፈጥሮ ለምለም ምድር የሃድያው መልካም ፍቅር ከቶ አልጠፋለኝ ከአእምሮዬ፣ ሆሳና ቀርቶ ትዝታዬ ይላል የምሽቱ የመክፈቻ ዜማ ከጎበኛው እስከ ሻሾጎ ዜማው አስቀረኝ ሂቦንጎ ካላት ሆሳዕና ወዲህ ወደ ዋሽንግተን ዲሲ ጎራ ካል ሰንበት ያለው ድምፃዊ The comes was carrying voy a domgo voy a goyo me deto voy a domgo voy a goyo voy a domgo voy a shoto pillos con lewan le no me le domgo le no me le domgo de acá sadarego gamma mi emoción sirva da pacho dadani loco te lo tomo me lo tomo me lo tomo

con gusto vano one more ayo በበሸቱ ሌሎች እውቅ ተዋናዮች የአዲስ አበባዎች መልስ አበራና በዚያ ሰሞን ከአውስትራሊያ መጥቶ የነበረው ተስፋዬ ገብረሃና ናቸው። ቀደም ብለን በመግቢያችን እንደጠቆም ነው ለቲያትር የሚጠበቡ የመድረክ ሰዎች ብቻ ሳይሆን ቲያትር ግድ ለሚላቸው ለጥበቡ በሚሸነፉ የቲያትር አድናቂዎች፣ ምናልባትም ግድ በሌላቸው ጭምር መነሳት ያለባቸው ጥያቄዎች ናቸው እንላለን። አሁን ቲያትር ከሚታይበት መድረክ ያለፈ ለማኅበረሰብ እድገትና ልዕልና የሚኖረው ፋይዳ ማንንም ግድ Lili Gabbardell ወጋችን ስለ ኢትዮጵያ ቲያትርም ቢሆን ስለ ግል ህይወታችሁ፣ ስለ ስራዎቻችሁ ወደ ኋላ መለስ ብለን ገፋ አድርገን እንጫወታለን። ሽመልስ ደበበ ሁሉ አሁን በመድረክ ላይ ካሉ ሁኔታዎች እስኪ ንገረን። ፊልም በብዛት እየተሰራ ያለበት ጊዜ ነው እና ቲያትር የፊልም ስራ አዳክሞታል የሚል አይነት እምነት አልፎ አልፎ የሚንጸባረቅበት ሁኔታ ነው ያለው። ቲያትር ዛሬ በኢትዮጵያ ውስጥ በደንብ ይታያል? የሚያሰራ ሁኔታ አለ? እንዴት ነው የምትሰሩት? አንተ አሁንም ቲያትር እየሰራህ ነው? ፊልም ያው መጀመሪያ የመጣ ሰሞን ሰው አማራጭ ይፈልጋል። ውስን ቲያትር ቤት ነው ያለን፣ ብሔራዊ ቲያትር፣ ሀገር ፍቅር፣ ማዘጋጃ ቤት፣ ራስ ቲያትር ተብሎ የሚገለጹ በአሁን ሰዓት ደግሞ ራስ ትያትርና ማዘጋጃ ቤት የሉም። ማዘጋጃ ቤት አሁን ይከፈታል ሲባል ት አምስት ስድስት ዓመታት ይሆነዋል። ራስ ቲያትር ፈርሷል። አዎ ለድሳት ተብሎ ተዘግተዋል፣ ግን ይኸው የተከፈተ ነገር የለም። ያሉት ቲያትር ቤቶች አሁን ሀገር ፍቅር ቲያትር ቤትና ብሔራዊ ቲያትር ነው። በአሁኑ ወቅት ቲያትር ጥሩ እየታየ ነው። ጥሩ ተመልካች አለው። ድሮ ፊልም እንዳአማራጭ በመጣበት ሰዓት ግፊያውን የሚጠላ የቲያትር አንድ ቲያትር ለሁለት ዓመት ለሶስት ዓመት ተደጋግሞ ስለሚታይ ሌላ አዲስ ነገር የሚፈልግ ሰው ወደ ፊልም ሄዶ ነበር። ግን ያው ፊልም አካባቢ ደግሞ ያለው ሁኔታ እድገቱ ለውጡ እዛው እየረገጠ ስለሆነ ተመልካቹ አብዛኛው ወደ ቲያትር አዘን ብሏል። ማዘንበልንም ብቻ ሳይሆን ቲያትር ራሱ ተመልካች አለው ና ሳምንታቱን ሙሉ በኢትዮጵያ ብሔራዊ ቲያትርም በሀገር ፍቅር ቲያትር ቤትም ቲያትር ይታያል። ከዛ በተጨማሪ እስከ ዛሬ ለዘመናት ቲያትር በአስራ አምስት ብር ነበር የሚታየው አሁን ሰላሳ ና አርባ ብር ገብቷል ከኑሮ ውድነቱም ካለውም ችግር አንጻር ተመልካች ይህንን እየከፈለ ቲያትር እያየ ነው ያለው። የጥራት ደረጃ እንደ ልብ መስራት የሚሉት ነገሮች ችግሮች አሉ። አሁን ድሮ በርካታ ኢንተርፕራይዞች አሉ፣ ከቲያትር ቤቱ ውጪ የነዛ ፉክክር ቲያትር እንዲያድግ ለውጥ እንዲያመጣ ያደርግ ነበር። አሁን ኢንተርፕራይዞች ደግሞ ካለው ይሄ የግብር የአዳራሽ ክራይ እጦት ውድነት ሌላም ተደራራቢ ነገሮች ኢንተርፕራይዞች የመነመኑ ይሄደዋል። አሁን ባለው አካዋን ሁለት ወይም ሶስት ኢንተርፕራይዞች ከቲያትር ቤቱ ጋር በመሆን ቲያትር እንግዲህ እየተሰራ ነው ያለው ግል እየሰራ ያለበትን የምንመለከታለን። ዋናው ጉዳያችን ቲያትር በኢትዮጵያ ይልቁንም ደግሞ ወደ ኋላ ሄደን ከየት ወዴት ደረሰ፣ የህይወት ተሞክሯችሁ የቲያትር ልምዶቻችሁን በጨረፍታም ቢሆን ለመመልከት ነው ሶስት ከፍተኛ እውቅና ያላቸው የቲያትር ሰዎችን ይዘን የእናንተን ህይወት የሚመለከቱ ጉዳዮች ሳናነሳ ማገባደድ አንችልም ውይይታችንን እና ደበበ ውሰደን ወደ ኋላ ብዙዎች ልቦና ውስጥ ያለውን ደበበና ወጋየ አበራ ሽመለስ ትረዳኛለህ። የአባት ስም ችግር ነው። አበራ ጆሮ አበራ ደስታ እርግጠኛ ነኝ አበራ ጆሮ ነው። ለተመልካቹ ቅርብ የሚያደርገው ያ ዘመን ምን ይመስላል? ጆሮ ግን ከማን ከእኔ አይበልጥ የአባት ጆሮ ለየት ያለ ነው። በነገራችን ላይ እኔ በዚህ ሙያ ውስጥ ከገባሁበት ጊዜ ጀምሮ ከአንድ ሰው ጋር ቲያትር መድረክ ላይ ወጥቼ ኮሜዲ ላለመጫወት ቃል ገብቼ አክብሬ ነው የኖርኩት። ካበራ ጋር ለምንድን ነው እፈራዋለሁ? ምክንያቱም ያጠፋኛል። በዚህ ምክንያት በደንብ የታወቀ እምነቴ ነው። ለእሱም ነግሬዋለሁ፣ ከአንተ ጋር መድረክ ላይ ወጥቼ አልሞትም። ስለዚህ ተወኝ ብዬው አክብሮልኝ ኖረ። ናገር አስረዳን። እንዲህ በቀላሉ የምታልፈው አይደለም። ምንድን ነው የሚያደርገው? አበራ መድረክ ላይ ሲወጣ ይጀምራል ሰው መሳቅ። ይወደዋል። እሱም ለኮሜዲ የተፈጠረ ሰው ነው። መናገር የለበትም እኮ አበራ። መድረክ ላይ መቆም ብቻ ነው ያለበት። እኔ የለሁም የዚያን ጊዜ እና ለምን ልጥፋ በቃ ክብሬ መኖር ስችል ትኩረት ማላገኝም ምንም አይኖረኝም። እና ቴሌቪዥን ላይ አንድ ጊዜ ተጫወት ብለውኝ በፍጹም እኔ አልጫወትም ተውኝ፣ እሱ ያውቃል፣ ጠይቁት ብዬ አልሰራውም። እና እንግዲህ ኢትዮጵያ ውስጥ የነበረው ቲያትርና አሁን ያለው ብለን መነጋገር ስንጀምር የእውነቱን መናገር መቻል አለብን። ይሄ ከፊት ለፊት ጥሩ ብሎ ዞር ስንል እንደምንተማማው አይነት ሳይሆን በእውነት መነጋገር ያለብን ይመስለኛል። በእኛ ዘመን የነበረው የቲያትር ጉዳይ እኛ ቲያትሩን እንወዳለን፣ ህብረተሰቡ እኛን ይወዳል። ስለዚህ ላለማስቀየም ጥረት እናደርጋለን ህብረተሰቡን። ትኩረታችን ጥበቡ ላይ ነው እንጂ ገንዘብ የሚባል ነገር ታይቶንም ስሜታችንንም አናውዞት አያውቅም። የሚያናውዘንና የሚያሳስበን የነበረው መቼ ይሆን አዲስ ቲያትር መጥቶ እምገባው። አንድ ተዋናይ እኮ አንድ አዲስ ቲያትር መጣ ሲባል፣ ሰነፉ ተዋናይ እማይመጣው በጠዋት ይገባል። ለምን? ጎበዝ ሰራተኛ ነው ብሎ አዘጋጁ እንዲመርጠው ነው። ሰው ሁሉ ሲወጣ እሱ ይቀራል። እሱ አለ እዛው ሰው። ለምን? አሁንም የሚያዘጋጀው ሰውዬ እንዲያየውና ትኩረት አግኝቶ ይህ ሰውዬ ብሎ እንዲመርጠው ነው። እንደዛ ነበር። አሁን እንደሱ የለም። አሁን አትመድበኝ፣ ታደርገኝ፣ አታስገባኝ ቲያትር፣ አንዲት ፊልም ጀምሬያለሁና ባክ ተብሎ የሚለመንበት ዘመን ነው። ይሄ እኔን ያሳዝነኛል፣ በእውነት ያሳዝነኛል። እኔ የኖርኩበት ልጆች የወለድኩበት ልጆቼን ለወግ ለማድረግ ያበቃሁበት ደሞዝ አግኝቼ ያስተማርኩበት ወድጄው የገባሁበት ሙያ ነው። ተቸግሬ አይደለም የገባሁበት ወድጄው ነው የገባሁት እና ጋይ ጸጋዬ በዚህ አጋጣሚ አንድ ያለው ነገር ትዝ ይለኛል። ከውጭ ስንመጣ ወጋየሁና እኔ ፈረንጅ ሀገር ተምረን የመጣ ነው ከእኛ የሚበልጥ የለም እኛንን የምንቆጣጠረው ብለን አምነን የመጣ ነው። መቼስ መዋሸት ምን ያረጋል። ጋይ ጸጋዬ የበጋ ሌሊት ራዕይን ያዘጋጅ ስለነበረ ብሔራዊ ቲያትር ቤት ወጋየሁንም እኔንም አስገባን እዛ ውስጥ። እውነቴን ነው የምነግራችሁ፣ ልካችንን አወቅናት ስናያቸው፣ ጋሻ ወላቸውን ስታይ፣ አስናቀች ወርቁን ስታይ፣ ጠለላ ከበደን ስታይ፣ ተስፋዬ ሳህሉን ስታይ፣ እነ ጌታቸው እነ ጀንበሬ በላይን እዛ ቲያትር ውስጥ ስናይ፣ ልካችንን አወቅናል። ምንም አልነበርንም። ወዲያው እረፍት ሲባል ወጥተን ወጋየሁና እኔ ከጀርባ አሳ ያለበት አንድ ውሃ ፋውንቴን ያለበት ቦታ ለዛ ጋ ቁጭ ብለን ምን ይሻላል ተባባል። በቃ ምን አለን አንተ ጋሽ ተስፋዬን ያን ያዝ፣ እኔ ጋሽ አውላቸውን ይዛለሁ። ተስማማን በዚህ ልብሳቸውንም እናመጣው እኛ ነን፣ ጫማቸው አልተጠረገ እንደው አስጠርገን፣ ቁልፍ የተበጠሰ ካለ አስተክለን፣ እንደዚህ ብለን እስር እስራቸው እየተከተልን የሚያደረጉትን። ምክንያቱም ቀናን ያላቸው ችሎታ ዝሆኖቹ ናቸው። እነሱ ከእነሱ ስር ሆነን ብዙ ነገር ተማርን። ተከባብረን ጋይ ጸጋይ ምን አለ እናንተ ውሾች እነሱ ጋር ጎን ለጎን ትከሻ ለትከሻ አንድ መድረክ ላይ ስለተሻሻችሁ ምንም የሆናችሁ እንዳይመስላችሁ። ከእነሱ ጋር ቀርባችሁ ከሰራችሁ ግን እናንተም የእነሱን ፈለግ ተከትላችሁ ትሄዳላችሁ አለን። በዛ ተከባብረን ነው የኖርነው። እና እንኳን አትመድበኝ ለማለት እምልህ መሸሽ እንኳን የማንችልበት ጊዜ ነው። ደግሞ ኢትዮጵያ ውስጥ ያለው የቲያትር ቤትና የቲያትር ባለሙያዎች ሁኔታ ከሌላው የአፍሪካ ሁኔታ ጋር ስታስተያየው የሚያኮራህ ነው። ሙሉ ተቀጣሪ እኮ ነው። ኢትዮጵያ ውስጥ አንድ በተውኔት ሙያ ቲያትር ቤት የተቀጠረ ሰው ተቀጣሪ ሆኖ ዝም ብሎ አመቱን በሙሉ ምንም ቲያትር ባይሰራም ደሞዝ ያገኛሉ። በሌላው ሀገር እንደሱ አይደለም። አሁን የማየው ለዛ ፍላጎቱና ፍቅሩ አሁንም ያልከሰመባቸውና ውስጣቸው ያለ ጥቂት ሰዎች ነው። አጠገቤ ስላለ አይደለም ሽመልስ አንዱ ነው። በጣም ብዙ ቲያትር ላይ ነው የማየው እና በጣም ይገርመኛል። ሽመልስ መቼ ነው የሚተኛው ብዬ አስባለሁ። እነጌትነትን የመሰለ ባለሙያ አለ። እነዚህ ሰዎች ለራሳቸው ብቻቸውን ሆኖ ብዙ ቦታ ሊደርሱ ይችላል። ነገር ግን የኢትዮጵያ የቲያትር ባህል ወደ ነበረበት ቦታ ተመልሶ ግን በስክሪፕቱ፣ አጻጻፉ፣ በዝግጅቱ፣ ባቀራረቡ፣ በተውኔት ትወናው ከኛ የበለጠ ሊያድግ የሚችልበት ብዙ እድል አለ። ማንበብ፣ መመልከት፣ መነጋገር፣ መወያየት ያስፈልጋል። አሁን እኮ መወያየት የሚባል ነገርም ያለ አይመስለኝም። እኔ እቤቴ እየመጡ ከዩኒቨርስቲ የሚማሩ ተማሪዎች ውጭም ያሉ ልጆች በሳምንት ሶስት ቀን እንወያይ እያሉ ሲደውሉኝ እንዴት ደስ እንደሚለኝ ይሄ ነገር የለም እንዴ ቲያትር ላይ አትመድበኝ እንዴ ረ እርግማን ነው ስለ እግዚአብሔር ቆም ብሎ ለማየትም ፋታ የለም ቲያትርና ፊልም ጋር የሚታየውም ግብግብ የትልቁ ችግር አካል ይመስለኛል። ከኑሮ ሁኔታ ጋርም ሰዎች የሚበልጠውን ሁሉም ቦታ ቦታ እንዳላቸው እያዩ አይመስልም። ሽመልስ፣ ውስጡ ነው ያለኸው። ደበበ እንደገለጸው ዛሬም በብዛት ቲያትሮች ላይ ትሳተፋለህ። ምናልባትም በቅርብ እየተጫወጥክባቸው ያሉ ቲያትሮች ካሉ አስታውሰን፣ አንተስ እንዴት ትመለከተዋለ አድማጮች የምትከታተሉት የእሁዱን የራዲዮ መጽሔት የመዝናኛ ዝግጅታችንን ከሦስቱ የመድረክ ሰዎች ጋር የጀመርነው ወግ አልተቋጨም። ቆየት ብለን በሁለተኛው አጋማሽ እንመለሳለን። I'm sorry. አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። ልክ የዛሬ ሳምንት የምትገባው ጳግሜ ታወያየናለች። ይዛ ይወር ዕድሜ በውሃ በመብራት በስልክ ቅጥያ ታስቸግረናለች በደሞዝ ክፍያ። አይ ጳግሜ ከነሐሴ ጋራ ሹልክ ብላ ገጥማ ኑሮ ውድነትን ግሽበትን አስታማ ቀርባ በፕላዝማ በርቱ ትለን አለች ወሩን አስረዝማ። አስራ ሶስተኛ የፀሐይ ወር ብሎ ቱሪዝም ቢቆጥራት አንድ ወር አሳክሎ ፔሮል አላስገባት በቦነስ ደልድሎ፣ የሰራተኛውን የኔንም ድካሜን ፓርላማው ተዘጋ አንድ ሳይል ጳግሜን። በዚህች በቋጠርኳት ስንኝ የዛሬውን ፕሮግራሜን ጀመርኩ አሉላና አዲሱ እንዴት ሰነበታችሁ ለነሐሴ ወር መጨረሻ ለጳግሜ መዳረሻ እንኳን አደረሰን እላለሁ እንግዳዬ ፋሲል ጣሰው በዩኒቲ ዩኒቨርሲቲ የኢኮኖሚክስ መምህርና የክፍሉ ኃላፊ ነው ጳግሜ በመጣ ቁጥር የማስታውሰው ነው ፋሲልን ከአንድ አመት በፊት ጳግሜ ስድስት የሚል መጽሐፍ አሳትሟል እጄ ገብታለች ፋሲል ምንድን ነው እሱ ከጳግሜ ጋር ፍቅር ይዞሃል ልበል አዎ የተወለድኩት መስከረም አስራ ስድስት ቀን አስራ ዘጠኝ መቶ ስድሳ አንድ አመተ ምህረት ነው አለና፣ በአሁኑ ምስክል ላይ አተኩሬ እንድጽፍ የረዳኝ ደሞዝ አለመኖር፣ ግብር አለመኖር፣ የቤት ክራይ አለመኖር ቤት ክራይ አለመኖር ሲባል ቤት ክራይ ፣ ለመብራት ለውሃ እየተከፈለ ለማለት ነው። እንዳልከው በዘመናዊ አካሄድ መብራት ይከፈላል፣ የትራንስፖርት ይከፈላል፣ ሆቴል ገብተህ እንጀራ ትከፍላለህ። ነገር ግን አንተ ሥራው ደሞዝ የለም። ቤት ሰርዛ አከራየ እንደዚሁ የኪራይ ገቢ የለውም። መንግስትም ተጓዳኝ ግብር አገኝም እና ይሄ ክፍተት የኢኮኖሚ መቋረጥን ያሳያል። ለምሳሌ አሁን ባለፈው አመት በታወጀው በጀት ላይ ሁለት ሺ የስምንት በጀት የበጀት አመቱ ከሐምሌ አንድ እስከ ሰኔ ሰላሳ ነው። ስለዚህ ነሐሴ ናፓክሜ ስለሚል ህጉ ሁለተኛው የ ሁለት ወር ከሐምሌ ቀጥሎ ሰላሳ ስድስት እለት አለው ማለት ነው። ነገር ግን በጀቱ ሲታቀድ ስድስቱን እለት ከነሐሴ ጋር ደምሮ ባለማቀዱ የተነሳ ወደ ሶስት ነጥብ ሰባት ቢሊዮን ብር የበጀት ጉድለት ሚ ባለ መሰራቱ ምክንያት ተከስቷል ማለት ነው። ይህ ደግሞ ወደ ጂዲፒው ሲለወጥ ከአምስት ቢሊዮን ብር በላይ ለኢኮኖሚ መግባት እየቻለ የማይሰራ እና በደሞዝ በቤት ኪራይ ገቢ በመንግስት ግብር እንደዚሁ ሳይመዘገብ ሳይሰራ የሚቀር ነው ማለት ነው። ይሄ ነገር በመንግስት በኩል የተገለጸ ነው። የአሁኑ ጉድለት የአሁኑ ጉድለት ነው። ያንተ ጥናት ነው የኔ ጥናት ነው። ይሄ በመንግስት በኩልም እንግዲህ በመንግስት በኩል ምንድን ነው፣ ይህን ጥናት ሳጠና በተለይ ከኢንድ ዩኒቨርሲቲ ከአንድም ሁለቴ የበጀት ሲጸድቅ ከመጽደቁ በፊት ውይይት ሳሰፋሉ እና ደንበኛ ተሳታፊ ነኝ። እዛ ላይ ግንዛቤ የማስፈጠር ስራም እየሰራው ነው ይካተት በሚለው እና ጥሩ ነው፣ ፍንጭ አለ። እንግዲህ በዚህ በቅርብ አመታት ውስጥ ወደ ተግባር እንገባለን ብዬ አስባለሁ። ፋሲል ጣሰው ቀደም ሲል በውይይቱ ላይ እንዳለው የዘንድሮ ጳጉሜ ስድስት ናት፣ አምስቱ የስራ ቀናት ናቸው። እናም በትራንስፖርት በመብራት በውሃ በስልክ በመሳሰሉት ወጪዎች ላይ የምታመጣው ተጽዕኖ ቀላል አይደለም። ለመሆኑ የጳግሜ ደግና ደግነትና እርህራዬ የት ላይ ነው ቢባል የአከራዮች ጆሮ አይስማብንና ቤት ኪራይ ላይ ነው ደግ እንደው ለመሆኑ እንደው እንደገና እንደው ለመሆኑ ልበላችሁና የዘመን መለወጫ የመስቀል፣ የደመራ፣ የትምህርት ቤትና የተማሪውስ ወጪ ለመሆኑ ህጉስ ከዚህ አንጻር ምን ይላል? ምንድን ነው የሚለው? ቀጣሪ መስሪያ ቤቶችን ነው የሚያስገድደው ግብሩን በየው የአላቸው ወር በገባ የመጀመሪያዎቹ ቀን ላይ ወደ አገር ገቢ አስገቡ። ይህን አፈጻጸም በተመለከተ በነሐሴና በጳጉሜ ተሰርቶ የሚገኝ ገቢ እንዳንድ ወር ገቢ ይቆጠር ብሎ ያስገድዳል። እንዳንዱ ወደ ተግባር ስንሄድ ግን የሰላሳ አምስት ቀን ገቢ አልተሰራም። የሰላሳ ስድስት ቀን ገቢ ምንድነው ስላልተሰራ ሰራተኛው ደሞዝ አገኘው። ህጉ ግን አቅጣጫ ሰጥቷል። ህጉ አቅጣጫ ስጥ እንጂ ደግሞ ሌላው የህጉ ክፍተት አጋዥ የገቢ ግብር ሰንጠረሾችን አልሰራም። እሱ እነሱን ግን በጥናት ቼ እጅ ውስጥ አሉ። እንግዲህ አሁን አሜንድ ማድረግ አሜንድ ተደርጎ በተለይ እንግዲህ ገንዘብ ሚኒስቴር ዚህ ላይ አሁን መንቃት አለበት። እስካሁን ዝም ተብሏል። ከአሁን በኋላ ግን በአግሜ ስድስት ስለ ኢትዮጵያ ብቻ ሳይሆን የሚያወራው ስለ አለም ነው። ምን ማለት ነው? አንድ ላይ ሶስት መቶ ስድስት ለጥ ይሆናል። ይሄን አድርገህ የቀድሞ መቁጠሪያ ሚዲና ሚሊኒየም ደግሞ ሲከበር ታስታውስ እንደሆነ ዶክተር ሼህ መሀመድ አላሙዲን ባሰሩት የሚሊኒየሙ አዳራሽ ክብረ በዓሉ ሌሊት ሲከበር ተጋባዥ እንግዳ ፕሮፌሰር አልፋ ኦመር ኮናሬ ነበሩ። ያም የሆኑት በወቅቱ የአፍሪካ ህብረት መሪ ስለነበሩ፣ ስለዚህ የእሳቸው መገኘት የኢትዮጵያን ቀን መቁጠሪያ አፍሪካ መቀበሉን መሰከረ ማለት ነው። የኢትዮጵያና የኢትዮጵያውያን የቀን መቁጠሪያ ባለቤት የሆነችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስንክሳር በተሰኘው ድርሳኗ በተለይ በወር መጨረሻ ላይ አመሰላሳ ወወርሁ እያለች እያንዳንዱን ወር ትጠራለች እንጂ አመሰላሳ ወወርሁ ለነሐሴ ወለጳጉሜ ብላ አትለይም፣ አትነጥልም ለሁሉም እንግዲህ ቢያንስ እንወያይበት ለማለት ነው ይህ ዝግጅት የቀረበው። ጳጉሜ በመጣች ቁጥር አነጋጋሪ ሆና በውሃ በመብራትና በስልክ በመሳሰሉት ወጪዎች ላይ የመስከረም ወር ዕዳዋን በእኔና በእናንተ ላይ ጥላ ሹልክ ትላለች። ለመሆኑ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ጻፉ፣ ለውይይት ቅረቡ፣ አመለካከታችሁን ግለጹ። ወደ ዋሽንግተን ስቱዲዮ ልመልሳችሁ። ወደ ደሳለኝ መልኩ ሞቅ ያለ ዜማ ዛለወይ ከመዝለቃችን በፊት ንጉሴ አክሊሉ እናመሰግናለን። ሙዚቃ ይቀጥላል። የቀረ የሚመስለው ደብዳቤ መጻፍ ባህል አላበቃ። ደህንነታቸውን መጠየቅ የምንፈልገውን የበርካታ ዓመታት የራዲዮ መጽሔት ደንበኛና ተሳታፊዎች ብዙ ጊዜ የሚጽፉልን ታሪኮች የተፈጸመበትን ዘመን አሳስቶን እንዳልሆነ ተስፋ እናደርጋለን። አዛውንቱን የአዲስ አበባ ሸጎሌ አድማጫችንን አቶ አበጀ ተሾመ ሹሜን ጨምሮ የአስመራው አድማጫችንን ክብሮምን ያባትን ስም አልጻፈም፣ እንዲሁም የዋሽንግተኑ አድማጫችን ደስ እሱም ያባትን ስም አልጨመረም፣ የዚህ ድንቅ ባህል ያለማክተም ምስክር ሆነው የሚያሳዩ ናቸው። የረዥም ዘመን ባለትዳር የሆኑት እንግዶች ታሪክ በጣም አስገራሚ፣ አስተማሪ፣ መሳጭ ነበር። ስለዚህም ቪኦኤዎች በጣም ነው የምናመሰግነው። እንወዳቸዋለን ያሉን አድማጭ አብርሃም ሙሉ። ፍሬግነት አሰግድ ምነው ወሬው አጠፋ ቢቻላችሁ በሆነ ዝግጅት አቅርቧት ብለውናል። ፍሬግነት እየሰማች ነው ብለን ተስፋ እናደርጋለን። ተዘጋጅን ለመቅረብ። ሌላው አድማጫችን ቀደም ብለን የስማቸውን የጠቀስ ነው ክብሮም ከአስመራ ናቸው። የተከበራችሁ የራዲዮ መጽሔት አዘጋጆች፣ መጀመሪያ የከበረ ሰላምታ ይድረሳችሁ። ፕሮግራማችሁን መከታተል ከጀመርኩ ወደ አስራ አምስት ዓመት እየተጠጋ ነው ይላሉ። ይህን ሁሉ ጊዜ ታዲያ ፕሮግራማችሁን ስከታተል በዝግጅቶቻችሁ እጅጉን በጣም ደስተኛ ነኝ። በሞት የተለዩ ሰዎችን መዘከር አስፈላጊነቱን እረዳለሁ። አልፎ አልፎ ግን የረሳችኋቸው የሚገርም ድምፅ ያለው እዚያው አካባቢያችሁ ያለው ወደ ሕዝብ ብቅ ብል ካሴት ካወጣ በሕዝብ እጅግ በጣም ከተደነቀም ቆየ። ምን አጋጥሞት ይሆን? ለምን በፕሮግራማችሁ ሊቀርባል? እንዴት እድል ሳያገኝ ቀረ? ያን የመሰለ ድምፅ ይዞስ ለምን ከፋ? እነኚህ ሁሉ ጥያቄዎች መልስ ባገኝ የምደሰትባቸው ናቸው። እንዳልኩት ነዋሪነቱ እናንተ ጋር ስለሆነ ብታቀርቡት ጥሩ ወግ እንደሚሆን ተስፋ አድርጋል ይላሉ አበበተካን በቀደማ አስተያየታቸው ያነሱት ክብሮም። ሌላዋ ማራኪ ድምፃዊት አንድ ብቻ ካሴት እንዳወጣች የጠፋችው ትዕግስት በቀለንም ያስታውሳሉ። ሌሎች የጠፉ ድምጻቸውን ያልሰማናቸው አይቀርቡም? ለምሳሌ ኤፍሬም ታምሩ ሲሉ ይቀጥላሉ ክብሮም። ክብሮምን ለተሳትፏቸው እናመሰግናለን። ክብሮም እንደጠቀሙት ድምጻቸው የጠፉ ታዋቂ ድምፃውያንና ሌሎች የጥበት ባለሙያዎችን ፕሮግራማችን እንደፈቀደ እናቀርባለን። እግዜር ዛሬ አድማጮችን ተሳትፎ ሰፊ ቦታ ልንሰጥበት ያሰብንበት ነው። አንድ ሰው ልናስታውስ ጠቁመናል። መጽሐፋቸው ምን ያህል ጠቅሜታ እንዳለው የሰዎቹን ደብዳቤ ማንበባችን ራሱ መልእክት ነው። ልክ ነው። የጠፋ የሚመስለው ባህል እንዳልቀረም እነኚህ ደብዳቤዎች ያሳያሉ። ምንድነው የቀረ ቀረ ያልኩት ቅድም ያነሳናቸው አዛውንት መሆናቸውን በሚጽፉልን ታሪኮች እንዳልተሳሳት ተስፋ ያደረግንባቸው አቶ አብጀ ተሾመ የሸጎሌው ታዳሚያችን የረጅም ጊዜ ተከታታያችን ናቸው። መልካም የደንበኛችን የደብዳቤ ረዥም ይመስለኛል چوا لو گن ጨረፍ አድርገን በሚቀጥለው ጊዜ እናቀርብላቸው። ልክ ነው። አንዳንዶቹ ደብዳቤዎች ሰነባብቶኛ ጋር ይደርሳሉ። አልጠፋም ያልነውን ያህል ዘጊተው የሚደርሱበት ወይም ደግሞ ድንገት የሚገኙበት ሁኔታ ያለ ይመስላል። ግን እኚህ ወዳጃችን የብዙ ጊዜ ተሳታፊያችን ናቸው። የጻፏቸው ጉዳዮች የሚመስጡ ናቸው። በቀዳማዊ ኃይለሥላሴ የዘመነ መንግስት አቶ ብርሃኑ ድንቄ የኢትዮጵያ አምባሳደር ሆነው ዚህ ሳሉ ለማርቲን ሉተር ኪንግ የጻፉትን ደብዳቤ በእንግሊዝኛም በአማርኛም ያለውን ጠቅሰው ያመጣሉ። ሌሎች ጉዳዮችም ላይ አሳልፈዋል እንግዲህ የእርሳቸውንም ደብዳቤ ቅድም እንዳልነው ጨምቀን እናቀርባለን። ኢሜይል የሚልኩትንም ሳንዘነጋ የደብዳቤ መጽሐፍ ባህል አልቀረም እንድንል እንደርሳቸው ያሉ ሰዎች ናቸው እና የሚያቆዩት የት ጠፉ የሚለውን ጥያቄ መወርወር ፈልገናል። አሉ ወይ ይጻፉ ለማለት ነው። በድምፅ ብናገኛቸው ደግሞ ድንቅ ነው፣ ይበልጥ ደግ ይሆናል። የሕይወትን ጣዕም ለማሻሻል የሚረዱ ሐሳቦች፣ መንገድ ጠቋሚ ብልሃቶች፣ የአካባቢውን ሕይወት የኑሮ ፈተና ለማቅለል አሊያም የዓለምን ሁኔታ የተሻለ ለማድረግ በምን መልኩ መርዳት ይችሉ ይሆን? በአንድ ጊዜ ከባድም ቀላልም የሚመስል ጥያቄ ነው። አዲስ የሚጀምሩት መንገድ ላይሆንም ይችላል። ታዲያ አንዳንዶች ሕይወታቸውን በዚያ መንገድ ለመምራት ሁሌም ለመጣር የመረጡም አሉና ነገሩ ምንድን ነው? ለምንና እንዴ ሊፈጥ ነው የሚከሰቱ ጥያቄዎች ሊሆኑ ይችላሉ። ዓለማችን መቼስ ገነት እንዳይደለች እናውቅ የለ ረሃብና ርዛት፣ ጦርነትና ጉስቁልና፣ የኃይል ጥቃትና በደል ወዘተርፈ ተርፈ ከእነዚህ ሁሉም ትጸዳለች የሚል ያልተጨበጠ ህልምም አይኖረን አይኖረንም፣ ቅንጣትም ብትሆን ታዲያ እናም አንዳች አዎንታዊ ተግባር እውን ለማድረግ የብዙዎችን ሕይወት ካለበት አዘቅት ለማውጣት እንዲሻሻልም የበኩልን ለማዋጣት እንደ የጥረትና አጋጣሚዎቻችን ለሁላችንም የተከፈቱ በሮች አሉ። እናስ ምን አይነት አዎንታዊ ለውጥ ማምጣት ወይም እንዲመጣ ማድረግ ይፈልጋሉ? እንዴት? ዋና ዋና የሚሏቸውን ፍሬ ነገሮች ባጭሩ ይላኩልን። የሰዓቱ የራዲዮ መጽሔት የመነጋገሪያ ጥያቄዎች ናቸው። እንግዲህ ሐሳቦንም በደብዳቤ በኢሜይል አሊያም በስልክ ሊያደርሱን ይችላሉ። ለራዲዮ መጽሔት በሚል ከላካችሁ በቀላሉ ለመለየት እንችላለን። ካስተያየቶቻችሁ የቻልነውን ያህል በመጪው ፕሮግራሞቻችን ቦታ ሰጥተን እናስተናግዳለን። አዲሱ አቤት አቤትህን እንዴት እንደምወዳት ታውቃለህ ስትልኝ ስጠራ ተብሎ ነው ሲጠሩት አቤት ሲልኩት ወዴት ይባል የለ አንድ ሌላ ማሳሰቢያ ትዝ አለኝ ታዲያ በቅርቡ ለመጀመር በዝግጅት ላይ የምንገኝበትን አዲስ የራዲዮ መጽሔት መድረክ ልትለይ ነው ትክክል ነው አዲሱ አድማጮቻችን ታዳሚዎቻችን በያሉበት መገኘት ብንችል በተለይ በኢትዮጵያ የተለያዩ አካባቢዎች መዘዋወር እድል ያለን ብንሆን ምንኛ ባማረ ምንኛ ደስ ባለን። ያ በሌለበት ግን፣ እዚሁ አካባቢያችን ታዳሚዎቻችን የሚገኙበት መድረክ አዘጋጅተን በዛ መድረክ ላይ ደግሞ አድማጮቻችን የነቃ ተሳትፎ የሚኖራቸውን ዝግጅቶች ለማቅረብ ነው። እንግዲህ እናንተ እየወጠን ያለ ነው። ይችን በየቦታው መዘዋወር ብንችል የምትለውን ማሳሰቢያ እንደው አለቆቻችን ቢያደምጧት የዛሬ ራዲዮ መጨት እንዲከታተሉ እንጋብዛለን እንጋብዛቸዋለን። ጉጉቱ ግን የቆየ የበረታም ይመስለኛል። ልክ ነው አዎ። እና ብዙ ነገር ደግሞ ወጣ ወጣ ባለማለታችንና ያን አካባቢ ባለማየታችን የቀሩብን ነገሮች አሉ። በእርግጥ ይሄን ነገር ምነው፣ ይሄን ነገር ምነው ተዋችሁት ይላሉ። እንግዲህ ባለማወቅም እዛ ባለመድረስም የሚያጋጥም ነው። ልክ ነው አዳዲስ አቀራረቦች የጨማመር ነው እና ይሄ በውጥ ላይ ያለ ስራችን የራዲዮ መጽሄት በመንደሮ በቀየው ከአካባቢው በሚል አይነት እንደማለት ነው። ለምሳሌ አዲስ አበባ የሚካሄድ ቢሆን ናዝሬት የሚካሄድ ቢሆን ይሄ እንግዲህ በሩቅ ያሉትን ማውራቴ ነው። የራዲዮ መጽሄት በናዝሬት ከተማ እንደሚባል መሆኑን በዋሽንግተን ዲሲ እና አካባቢው ነው የሚሆነው። ይሄ ውጥናችን ከተጨባጭነትም አንጻር አሁን ባለንበት ሁኔታ ነገሩ ገባኝ። አጠቃላይ የራዲዮ መጽሔት ሕዝቡ አድማጩ የሚሆንበት ሚሳ ይፈጥራል። ትክክል የራዲዮ መጽሔት ዝግጅትን ከዛ ብናስተላልፍ ቅድም ያልከው መንፈስ ወይም ስሜት ያመጣልና ለእኔማ ምን ትነግረኛለህ? ደስ የሚል ነው። ይህንን ነው እንግዲህ የምንሞክረው። ብዙ የሎጂስቲክ ወይም ነገሮችን የማቀናጀት ስራ ይጠይቃል። ከሌሎች የተለያዩ ክፍሎች ጋር መተጋገዝን ይፈልጋል። አካባቢው ከሚሰጡን ዩኒቨርሲቲዎች ሙዚቀኞችና የሙዚቃ ሰዎች ጥሩ እድልም ጥሩ ተሳትፎ የሚያገኙበት ይሆናል። እንግዲህ ውጥናችን ክትሳካ በቅርቡ የሚጀምሩ ፕሮግራም መሆኑን ከወዲሁ ወርወር ለማድረግ ነው። መልካም ነው። ድንቅ ሀሳብ ነው። እንግዲህ ይቅናችሁ። እንዳሉን ተስፋ አረጋለን። ወደ ቲያትር ወጋችን እንመለስ። ከሦስቱ የመድረክ ሰዎች ደበበ እሸቱ፣ ሽመልስ አበራና ተስፋዬ ግብርሃና ጋር ወደ ጀመር ነው ጥያቄ እንቀጥላል ቲያትርና ፊልም ጋር የሚታየው ግብግብ የትልቁ ችግር አካል ይመስለኛል። ከኑሮ ሁኔታ ጋርም ሰዎች የሚበልጠውን ሁሉም ቦታ ቦታ እንዳላቸው እያዩ አይመስልም። ሽመልስ፣ ውስጡ ነው ያለኸው። ደበበ እንደገለጸው ዛሬም በብዛት ቲያትሮች ላይ ትሳተፋለህ። ምናልባትም በቅርብ እየተጫወትክባቸው ያሉ ቲያትሮች ካሉ አስታውስን። አንተስ እንዴት ትመለከተዋለህ? እኔ አንድ ተስፋዬ ጋር ስንገናኝ ተላቀስን። ምክንያቱም ክፍለ ሀገር ማብረን እንሰራለን። ተስፋዬ ስለ ቲያትር ያለውን ፍቅር አቃለሁ ኢቭን አገር ጥሎ ለፍሮ እንዴት እንደወጣ ሁሉ ግራ ይገባኛል። አንዳንዴ ትንሽ ትንሽ አሞት ሁሉ ነው የሚመስለኝ። ለምን ቲያትር ትቶ። እኔ ከዚህ ሀገር ከኢትዮጵያ ማልወጣ በትልቁ ችግሬ ቲያትር መስራት ስለምወድ ነው። በቃ ሌላ ምንም የምፈልገው የለኝም። በኑሮ ከሌላ የተሻለ ኑሮ ላልኖር ይችላለሁ፣ አይከፈለኝም፣ ግን ቲያትር እወዳለሁ። አሁን ጋሽ ደበበ ሲል ውስጤ መጣው። ተስፋዬ አታልቅስ፣ ኢትዮጵያ ባለመኖር እድለኛ ነህ። እግዚአብሔር አንዳንዴ የወደዳቸውን ሰዎች ናቸው ያሸሻቸው እላለሁ። ትቃጠላለ አሁን ያለው ለቲያትር የሚሰጠው ክብር ቅድም እንዳለ ነው። ካስቲንግ ድሮ ኢትዮጵያ ብሔራዊ ቲያትር ራስ ቲያትር ነበርኩ እኔ። አዘጋጅ ተሰጠው ሲባል ወስደ ምሳ ትጋብዛለ። ገና ነው ካስት አላረገም። ጋብዘ እንዴት ነው አሁን ጥሩ ነው ስክሪፕቱ አቤት እሱ ላይ በሰራ ምናምን ብለ ትላለ። አሁን የመጀመሪያው ሙሳ የምጋብዘው ካስት እንዳታረገኝ ለሚል ተጋብዘውና፣ እባክህ ካስት እንዳታረገኝ። ፊልም እየሰራ ብዙ አክተሮች፣ ደህና መስራት የሚችሉ ልጆች በፊልም ወረርሽን ተወስደዋል ወይም ሄደዋል፣ የሉም። ሲስተሙም ራሱ ለቲያትር የተሰጠው ክብር አላቅም እኔ ጥቂት አመታት ውስጥ ቲያትር ሲሰራ ሰርግ መደገስ እንግዲህ አንድ ሰው ሰርግ ሲደግስ ይሄ ጎሏል ይሄ ጎሏል፣ ይሄ አይሞላም ማለት ቲያትር እንደዛ ነበር። አሁን ሞላ ሞላ አለቃውም ጉዳዩ አይደለም። በእቅድ መሰረት ይከፈት ይታይ ነው። ከዛ ውጪ ስትናገር እንደ እብድ ሁሉ ልትታይ ትችላል። አሁን በሽታ ነው የሚመስለው ሰዓት ማክበር። እኔ ከጋሽ ጀንበሬ ጋር ሜጋ ኪነጠበባት እንደውም ተስፋዬ አለበትና አብሮ አደግ የሚል ቲያትርን ሰራ ነበር። ተስፋዬ ትዝ ይልሃል? አብሮ አደግ ስንለማመድ አራት ሰዓት ከሆነ ቀጠሮ ጋጀንበሬ ሁለት ሰዓት ነው፣ አራት ሰዓት ነው ቀጠሮ። እኔ ተስፋዬ አለን ሁለት ሰዓት ተኩል ምናልባት ካረፈድን ከዛ ያ ቲያትር ተሰርቶ ተደክሞ ይሄ ነገር በፍጹም አይከፈትም ስታንዳርዱን አልጠበቀም ሲባል አፍርሰን አድረን እያደርን ቲያትር ቤቱ ወጪ ሳያወጣ እኛ ራሳችን ምግብ እየያዝን እየመጣን ሻይ እያፈላን አድረን ቲያትሩን እንዴት ሰራችሁት? በምን ታምር ደረሰ ተብሎ ሁሉ ይባላል። አሁን አድረንን ስራ አደለም፣ ግማሽ ቀን ሁለ ከሳት ተገናኝተን ደግመዋለን ካልክ የሚገላምጥ ይበዛል። ምክንያቱም ከተፋ አለ የሚያሳዝነኝ ፊልምም አርት ነው፣ ግን እሱንም አላሳደጉትም። የሚያሳዝነው እኮ ተያይዞ መሞት ነው። አሁን የሚያየው ሁሉንም ሙያ መግደል ነው የሚመስለው ከመንግስት ጀምሮ ትኩረት አልተሰጠውም። ሙያውም ነው ምለው እኔ አሁንም ደግሞ ይሄው ነው፣ አልተሰጠውም። ትኩረት ቢሰጠው ከማኔጅመንት ጀምሮ አርትን የሚያውቁ ሰዎች ይሆናሉ። አሁን ማኔጅመንቱ ውስጥ ያሉት ሰዎች ቲያትር ቢዘጋ ለእነሱ ምንም ነው፣ ለእኛ ነው የሚያመን። አሁን ቲያትር በጉንፋን ይዘጋል። ብሔራዊ ቲያትር ስፔሻሊ በጣም ያንን የሚያልጃን ቲያትር ቤት፣ አንድ ሰው ጠዋት ታይቶ ጉሮሮዬን አመመኝ ብሎ ቲያትር ይዘጋል። ጉንፋን ያዘኝ ብሎ ቲያትር ይዘጋል። እኔ የማስታውሰው ደም የፈሰሰኝ ቲያትር ሰራ ነበር። ሁለት ዓመት፣ ሶስት ዓመት ከዛ ነው ሲዘጉልኝ ኦፕሬሽን ያረግኩት እና ያሳዝናል። አሁን የሄደው ነገር ባለሙያን አለማክበር፣ ያለፉትን ትላልቅ ባለሙያዎች አለማክበር፣ ንቀት። እነሱም አክተሮች ናቸው፣ አብረህ ትሰራለህ። አጋጣሚ ካስት ትደረጋል። ከጋሽ ደበበ ጋኔ ካስት ልደረግ ይችላል። ከዛ መድረክ ላይ አብሮ ውስጥ ጫወት፣ ንቀት ትጀምራለህ። እና የሆነ የተበላሸ ነገር አለ። እንደው እግዚአብሔር ከመለሰው መልሰው እንጂ ምን እንደሆነ የማይገባኝ እኔ አሁን ለእኔ ራሱ ለመግለጽ የሚያስቸግረኝ፣ ግን ደግሞ የሚገርም ተመልሼ እዛ ነው የሚሄደው። አሁን ቲያትር ለመስራት ይሄንኑ እየሆነ ማለት ነው። እና ምንም ከጋሽ ደቤ እንዳውም ቀንሶት ነው እሱ። በዚህ ዘመን የሆነው ነገሮች ትንሽ ያስከፋሉ፣ የሚያስከፉ ነገር ናቸው። አክተሩ ጋር ምንድነው ፕሮብለም ብለህ ካስታርገኸው ንባብ ጀምሮ ትላልቁ አክተር ሲመጣ እሱ አይመጣም። እሱ ፊልም ከተፋ ሄዷል። እኔ ከተፋ ነው የምለው፣ በነገራችን፣ እኔም ብሰራ ከተፋ ነው። በቃ ሙያው ክብር አጥቷል፣ ባለሙያው የማይከበርበት ጊዜ ላይ ሆኗልና ትንሽ ለእኔ ያመኛል። ምክንያቱ ግን ብዬ ራሴን ስጠይቅ ነበር። ተስፋችን ጥያቄ አብረህ ምንድን ነው፣ ለምን እንዲህ ሆነ? ከአንተ በፍቅር በጉጉት ነበረ እንደተባለው የሰራው እኔም ሲጀምር ከትምህርት ቤት ነው የጀመርኩት። ትምህርት ቤት ውስጥ ተስጨርጭረን በተለያየ ክበብ ውስጥ አልፈን ነው ያለን ነገር አሁን አማራጭ በቃ ትምህርት ቤቶቹ በስተዋል። የአዲስ አበባ ዩኒቨርሲቲ ካፈራቸው ሰዎች እንግዲህ ከተመሰረተ ጀምሮ ስንት የቲያትር ባለሙያዎች ተመርቀዋል። ውጤታማ የሆኑት ግን ስንት ናቸው? እዛ ላይም ትኩረት መደረግ አለበት። በጅምላ ነው የሚወጣው ከእኔ ከ አስራ ሶስት ዓመት ቆይታ በኋላ ዩኒቨርሲቲ ገብቼ ዩኒቨርሲቲ ተምሬያለሁ። ቲያትር ትምህርት ቤትም ነበረን። እኔ ሱራፌል ወንድሙና አለማየሁ የራሳችን ሆሊላንድ የሚባል ጥበብ አካዳሚ ነበረን። እዛ ላይ እኛ ስንሰራ የነበረው ምንድን ነው? ተግባራዊ የሆነው ነገር ላይ ወጣቶቹ ትኩረት እንዲያደርጉ፣ ቲዎሪ ብቻ ነው። ስለዚህ ተመቶ ዲግሪ ወይ ዲፕሎም ተይዞ ስለ ቲያትር ማውራትና መስራት ይለያያል። በቃ አሁን ተቀጥሯል ምንም አለምንም ጋሽ ደበበ እንዳለው በወር ደሞዝ ይከፈላል የመንግስት ሰራተኛ ነው እንዴ እኛ ድሮ ብሔራዊ ቲያትር ብሔራዊ ቲያትር ግቢ ውስጥ ለመርገጥ እኮ እኔ አሁን ከጌትነት ከሚኒሊክ ትምህርት ቤት አምጥቶኝ መጀመሪያ ትዕይንተ ጥበብ ስሰራ የሆነ ጥበቃ አላስገባም ብሎ በር ላይ ቆሜ ያልክሽ ያሉ ጌትነትን ጥሩልኝ መድረክ ላይ ነው አርፍጄ ነው የመጣሁት አርፍጄ ስለመጣሁ አትገባም ብሔራዊ ቲያትር እንዴ እንኳን ስቴጅ ላይ አሁን እንደዚህ እንደልብ ድሮ ነጋሽ ጀንበሬ እንዳለው ነፍሱን ማር፣ ጋሽ ሲራክ ምን ያካብዳሉ እንላለን። ለስምንት ሰዓት ስራ ጠዋት እዛ ናቸው። ጋሽ ጌታቸው ሁለት ሰዓት ተኩል ብሔራዊ ቴያትር ናቸው። እነዚህ ደግሞ እየቆየ ስመጣ ግን እውነት እየገባ ይመጣ። ድንገት መንገድ ላይ አንድ ችግር ቢያጋጥመህ ይላሉ። በጊዜ መተህ እዚህ መዘጋጀት አለብህ። መድረኩን ያያሉ፣ ይወጣሉ፣ ይገባሉ። ይሄ ሁሉ ፍቅሩ ስለነበረ ነው። አሁን በድፍረት ነው የሚሰራው እውነት ለመናገር በቃ የሆነ ሰው ጋር ተገናኝታል፣ ትቀጠራለ፣ ትገባለ፣ በቃ ትሰራለ፣ አርቲስት ነህ። ከዛ በኋላ አንድ ጊዜ እግር ገባ። ለምንድን ነው የሚሆነው? ጥራት ያስፈልጋል፣ ችሎታ ያስፈልጋል። ማን ነው? ሁሉም በጅምላ ተ አርቲስት ከላይ አርቲስት ነው። በቃ አንድ መድረክ ላይ ብቅ ይላል። ይሄ ነገር መጠናት ያለበት ጉዳይ ይመስለኛል። ሁለተኛ እራሱ ኃላፊዎቹ የቲያትር ባለሙያዎች ናቸው። ማን ምን እንደሆነ ማወቅ የሚሳናቸው አይመስለኝም። እና እኔ እንጂ እንዴት እንደሆነ በፊት ስቴጅ ላይ ለመውጣት ያለ ጣጣ ዛሬ ጀምሩ እየመጣሁ ነው ተብሎ ስልክ ይደወላል። አሉ ኃላፊነት ላይ ያሉት ሰዎች ሙያውን ያውቁታሉ ወይ ነው ጥያቄው። ሽሜ እንዳለው እዛ ሁሉም ሰው ደርሶ ከታየ በኋላ ነው ሰው እንኳን የሚገባው፣ ተመልካቹ የሚገባው። አሁን ጀምሩ እኔ ሰላሳ ደቂቃ በኋላ ስለምመጣ እንደዘፈን ማለት ነው ዘፋኝ አሳልፍልኝ ይላል። ቲያትሩን እንዴት አድርገህ ልታሳልፍ ነው? በጣም ጥሩ። የኔ ተራ ይለፍ ይባላል። ዘፈላ የት ነጋ ተሰብስበን ደውለህ ነበር። ያን የተገናኘን ጊዜ ሚኒሶታ ስንሰራ ደወልኩለት እና ያው ማልቀስ ነው የሚቀናኝ። እያለቀስኩ ኧረ ተስፍሽ፣ እንደው ተሞኝተህ ነው እንኳን ሄድክ። አሁን እንደዚህ ይህን ያህል ስብስብ እንኳን አታገኝም። ያ ሁሉ መከባበር፣ ያ ሁሉ ስርዓት ይዞ መስራት የለም። እና የባሰ እዚህ ብቻውን ደግሞ ታለቅስ ነበር። ግድ የለህም አይዞህ ምናምን አለ። አሁን ደግሞ ኩላ አትነጋገር። ማን ምን እንደሆነ አታውቅም። አንድ ነገር ስትናገር ከጀርባ ሌላ ማስጠንቀቂያ ሊሰጥ ይችላል። ይሄ እንግዲህ እየተዳከመ ያለ የቲያትር ባህል በወጉ በቅጡ እየተያዘ አይደለም ያላችሁትና በእውነትም በቁጭት የምትገልጹት የቲያትር ጥበብና መድረክ ምናልባትም ብዙ ያነጋግረናል። ሀሳቡን ፈንጠቅ ለማድረግ ለመጀመሪያ ያህል እንጂ በዚህ መድረክም አንቋጨውም። ምናልባትም ለሌላ ሰፊ ውይይት ሌሎች የሚመለከታቸውንም ለማሳተፍ መነጋገር የሚጠይቅ ነው እና ያን ለመጀመር በር ይከፍታል። ተስፋዬና ሽመልስ በጣም የቅርባችሁ የሆነ በተደጋጋሚ የሚሰማቸው የቲያትር አዝማችሁ ምናልባትም መንገድ ያሳያችሁ በቀልድ አቀልድ ለዛ ተነግሮ ማያልቅ ታሪክ ያላቸው ቅድም ያነሳችኋቸው መላኩ አሻግሬን ታሪክ አድማጮች የተወሰኑ በወግ የሚገለጹትን ነገሮች ቢ አድማጮች ቢጋር ማለት ነበር። ቲያትር በኢትዮጵያ ውይይታችን አላበቃም። አድማጮች ሌሎች ጉዳዩ የሚመለከታቸውን ጨምረን የመላኩ አሻግሬን ድንቃ ድንቅ አንዳንድም አስደማሚ ወጎች በቀጣይ ፕሮግራማችን እንመለስበታለን። ለአሁኑ ግን እንግዶቻችንን የመድረኩን ሰዎች ደበበ እሸቱን፣ ተስፋዬ ገብረሃናንና ሽመልስ አብራን ጊዜያቸው እናመሰግናለን እግዜር አድማጮች የምትከታተሉት የእሁዱን የራዲዮ መጽሔት የመዝናኛ ዝግጅት ነው። አሁን አንድ ሌላ ደብዳቤ መልከትናል። ሌላው ደብዳቤ ደግሞ ይቀጥላል። አንድ ያነጋገረ ደብዳቤ ከእጅህ ይገብቷል። ያ ደብዳቤ የተጻፈው ምናልባት አይተዋል፣ ለፕሬዚዳንት ባራክ ኦባማ የተጻፈ ነው። በፕሬዚዳንት ኦባማ አስተዳደር ወይም ስልጣን ዘመን የተመሳሳይ ጾታ ጋብቻ ትክክል አይደለም የሚሉ አንድ መንፈሳዊ አባት የጻፉት ነው። ወደፊት ልናዋይበት እንችላለን። ሰዎች ከመንፈሳዊ ተቋማት አካባቢ ሲመጣ ለእነሱ ትክክል ሊሆን ይችላል፣ ደግሞ ሌሎቹ የሚመለከቱበት አይን እንዴት እንደሆነ አብረን ማየት ይኖርብናል ለዚች እግዚአብሔር ለባረካ አገር ደግሞ እንዲህ አይነቱ ኃጢአት ተገቢ አይደለም እና ቢያስቡበት መልካም ነው የሚል ማሳሰቢያም ምክር አዘል መልእክትም አለው። ማወያየት መልካም ይመስለኛል። በጉዳዩ ላይ ሰዎች አቅርቦ ትክክል ብልሃል። አዲሱ ዛሬን እንደ ነገ እያሰበ የተዜመ ስልት ነው። በዳንስ መንፈስ የተሳለው ቀጣዩ ግብዣችን፣ ታዲያ አስነኪው የእኔ ውድ ካልሆነ አይቀር ወጉ ቀንና ሌሊቱ እስኪጨባበጡ ቅርጽሽ አስደግድጎ ጭፈራሽ ማርኮኛል። ሙዚቃው ገፍትሮ ያዝ ሳማት ይለኛል። ቅዳሜ አስነኪ። Just let it go. Di Marconial. Musica o que te roja samadileñal. Y leñal hey. Y leñal hey hey. Y leñal hey. Y leñal hey. ድንቅ ዜማ ነው። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለመሽቱ ነው። የያዝነውን በዚሁ ልንቋጭ ነው። አሁን የቀረን አሁን የመሰናበሻ ዜማ ነው። በአንድ ዘመን የጠገበ ተወዳጅ ዜማ ጫወት የሚንቆረቆረው ናቲ ኃይሌ አንቺን መሳይ ልጅ ጋር እስከ ማጠቃላይ ዜናውን ተዋቸኋለን። የከፈትነውን የአየር በር ለመዝጋት ታዲያ እንመለሳለን። ያቆመሽከጎንያለአረነነች قال <applause> الان تشفي كاينو تششبكاع كترسوش وشوتت كاينو تششبكاع كترسوش وشوتت كان فرش زبل ما سمش بيا የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ22ና በ5 ሜትር ባንድ እንዲሁም በናይል ሰዓት የሚያሰማውን በተለየ ራዲዮ መጽሔት በየሁለት ሳምንት የሚያቀርበውን የዛሬ ዝግጅት አበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው የግማሽ ሰዓት ፕሮግራምና ከምሽት ከምሽቱ ሶስት ሰዓት ላይ በሚጀምረው ደግሞ መደበኛው ስርጭታችን መልሰን እስከምንገናኝ ከፕሮዲሰራችን ቴሌላይም ቤክ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደለን ያአሁኑን በዚሁ ተሰናበትን። ሰላም ተናደሩ።